የ2007 ምርጫ ዲሞክራሲያዊ ሆኖ ባልተጠናቀቀበትና ሰብአዊ መብቶችም ሙሉ በሙሉ በተጣሱበት ሁኔታ የአሜሪካው ፕሬዝዳንት ኢትዮጵያን ለመጎብኘት ማቀዳቸው የተሳሳተ ነው ሲሉ ሶስት የተቃዋሚ ፓርቲዎች አስታወቁ። ወደ ኢትዮጵያ መምጣታቸው ካልቀረ ግን ገዢው ፓርቲና መንግስትን ብቻ ሳይሆን ተቃዋሚዎችንም ጭምር ሊያነጋግሩ ይገባል በማለት ለአሜሪካ ኤምባሲና በዚያም በኩል ለፕሬዝዳንቱ ደብዳቤ ልከዋል። እስክንድር ፍሬው ተጨማሪ ዝርዝር ይዟል። የመላው ኢትዮጵያ አንድነት ድርጅት መያድ፣ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓና የኢትዮጵያ ራዕይ ፓርቲ ኢራፓ ዛሬ መግለጫ የጠሩት የ2007ቱን የምርጫ ውጤት እንደማይቀበሉ ግልጽ ለማድረግ ነው። ኢህአዴግ መቶ በመቶ ያሸነፈበትን የጠቅላላ ምርጫ ውጤት አንቀበልም ነው ያሉት ፓርቲዎቹ። ለማመን በሚያስቸግር ሁኔታ የተገለጸውን የምርጫ ውጤት መቀበል ሕገ ወጥነትን ማበረታታትና አምባገነኖችን መሸለም ሆኖ አግኝተነዋል ሲሉም በመግለጫቸው ጠቅሰዋል። ፓርቲዎቹ የምርጫውን ውጤት በተመለከተ ካወጡት መግለጫ ጎን ለጎንም በአዲስ አበባ ለሚገኙ የአሜሪካ ኤምባሲ ያስገቡትን ደብዳቤ ቅጂ ለጋዜጠኞች አሰራጭተዋል። ለኤምባሲው ለራሱ እንደዚሁም በቅርቡ ወደ አዲስ አበባ ለሚመጡት የአሜሪካው ፕሬዚዳንት ባራክ ኦባማ የተጻፈው ደብዳቤ ጉብኝቱ ገዢውን ፓርቲና መንግስትን ብቻ ታሳቢ ያደረገ እንዳይሆን የሚጠይቅ ነው። ፕሬዚዳንቱ ወደ ኢትዮጵያ ለመምጣት የወሰኑት ምርጫ 2007 ዲሞክራሲያዊ ሆኖ ባልተጠናቀቀበትና ሰብአዊ መብቶች ሙሉ በሙሉ በተጣሱበት ሁኔታ መሆኑን ፓርቲዎቹ ለጋዜጠኞች አብራርተዋል። ከመጡ አይቀር ግን ፕሬዝዳንቱ ተቃዋሚዎችንም ሊያነጋግሩ ይገባል ብለዋል የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ። ይህንኑን ያብራሩት ምርጫ ሁለት ሺህ ሰባት ዓመተ ምህረት ሰላማዊና ዲሞክራሲያዊ ሆኖ ሳይጠናቀቅ የቀረና በፍጹም የኢትዮጵያን ህዝብ ያሳዘነ እና ሙሉ በሙሉ የሰባዊ መብት ክብርን የገፈፈና የጣሰ በመሆኑ ይህ በተፈጸመበት ሁኔታ ኢትዮጵያን ለመጎብኘት ያደረጉት እቅድ ፍጹም የተሳሳተ መሆኑን መግለጽ እንፈልጋለን። ነገር ግን ይህንንም ሆኖ ከመጡ ኢትዮጵያ ውስጥ ገዥውን ፓርቲ እና መንግስትን ማነጋገራቸውም ስለማይቀር፣ ሌሎችም የዲፕሎማቲክ ክፍሎችን ማነጋገራቸው ስለማይቀር በእኛም በኩል ለዲሞክራሲና ለሰብአዊ መብት ክብር ቆመናል፣ እንታገላለን ብለን ለምንል የተቃዋሚ ሀይሎች በአጠቃላይ ለዲሞክራሲ ሀይሎች በግንባር ጥያቄዎቻችንን ተቀብለው አስፈላጊውን ማብራሪያ ለኢትዮጵያ ሕዝብ እንዲሰጡ ለመጠየቅ ያደረግነው ነው። ፕሬዝዳንት ባራክ ኦባማ ተቃዋሚዎችንም እንዲያነጋግሩ የጠየቅ ነው በውይይት የሚያምኑ ሰው መሆናቸውን ስለምንረዳ ነው ሲሉም ፓርቲዎቹ አስታውቀዋል። እናም የሀገሪቱን እውነታ ስለ ኢትዮጵያ ያገባናል ከሚሉ ወገኖች ሁሉ ለመረዳት እንደሚሞክሩ ተስፋ እንዳላቸው ያብራሩት የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ ናቸው። የኢህአዴግን መንግስት እንደሚያነጋግር ታውቋል። አጀንዳም ታይዟል። ነገር ግን የኢትዮጵያ ሀገር የአንድ መንግስትና የአንድ ገዢ ፓርቲ ነው ወይ ብሎ መጠየቅም ይቻላል። ማለትም ባለድርሻ አካላት አለን፣ ተቃዋሚዎች በህገ መንግስት ተቋቁመናል ታውዋለን ስለዚህ ምናችን በኢትዮጵያ ይጣፋንታ ላይ የተቃዋሞች የእኛም ብቻ አይደለም። በአጠቃላይ የተቃዋሞችና ያገባና የኢትዮጵያ ጉዳይ የአገባና የሚሉ ሌሎችን በህግና በስርአቱ የሚከታተሉ ሁሉ የምስል ጣፋንታ በውድ ሀገራቸው ጉዳይ ላይ ምን ትላለን? በኢትዮጵያ ያለው የሰብአዊ መብት ሁኔታ ከአሜሪካ ባለስልጣናት የተሰወረ አይደለም ያሉት የመላ ኢትዮጵያ አንድነት ድርጅት መያድ ፕሬዝዳንት አቶ አበባው መሀሪ ናቸው። የአሜሪካ የውጭ ጉዳይ መስሪያ ቤት ሰሞኑን ያወጣው መግለጫም ይሄንኑ እውነት የሚያጠናክር ነው ባይ ናቸው። ፕሬዝዳንቱ ወደ አዲስ አበባ ሲያመሩም የውጭ ጉዳይ መስሪያ ቤታቸውን ሪፖርት ይዘው እንደሚመጡ ተስፋ አድርገዋል አቶ አበባው። ፕሬዚዳንት ኦባማ የውጭ ጉዳይ ሚኒስትራቸው ያወጣው የሰብአዊ መብት ጥሰት በኢትዮጵያ ምድር በከፍተኛ ሁኔታ ከኤስ ጊዜ ለቅመ ነው ያወጡት። በጣም እናመሰግናቸዋለን፣ ያን በማድረጋቸው። ያንን ስራ የሰሩ ሰዎች በጣም እናመሰግናቸዋለን። ማን እንደታሰረ ማን ፍርድ እንዳጣ ማን ፍትህ እንዳጣ ማን ምን እየበላ እንደሆነ ማን ምን ሀውቱ እንደተቆጣጠረ አንድ ማን ዳውት ሰውታል። ያ በጣም ቆንጆ ነው፣ በጣም ጥሩ ነው። ስለዚህ ፕሬዚዳንት ኦባማ ሲመጡ ያንን የውጭ ጉዳይ ሚኒስትራቸው ያወጣውን መግለጫ እዛው ይመጣሉ ብዬ አስባለሁ። የአሜሪካ ፕሬዝዳንት ባራክ ኦባማ ኢትዮጵያን እንደሚጎበኙ ከተገለጸ ጊዜ አንስቶ እንደ ተቃዋሚ ፓርቲዎች ሁሉ ዓለም አቀፍ የሰብአዊ መብት ድርጅቶችም የተለያዩ አስተያየቶችን እየሰጡ ነው። በኢትዮጵያ ያለው የሰብአዊ መብት አያያዝ አሳሳቢ መሆኑን ጠቁመዋል። ድርጅቶቹ ፕሬዝዳንት ኦባማ ወደ አዲስ አበባ ሲመጡም ይህንን ርዕስ እንዲያነሱ እየጠየቁ ነው። የፕሬዝዳንቱን ጉብኝት አስታከው እየቀረቡ ስላሉ ትችቶች ሰሞኑን የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙሉጌታ እውነታውን አያሳይም ብለዋል። ሪጋርዲንግ አይ ሚን ዋት ዲፍረንት ኳርተርስ ውድ ሴ አባውት ዘ ቪዚት አይ ሚን ኢትስ አፕ ቱ ዜም ኦኬ። የተለያዩ ወገኖች ለጉብኝቱ እየሰጡ ያሉትን አስተያየት በተመለከተ ያ የእነሱ ጉዳይ ነው፣ ለእነሱ ውሳኔ ነው። መጥተው ያለበት አስፈላጊው ነገር ስሞታ ከተጨበጠ እውነታ የተለየ መሆኑ ነው። ስለዚህ እውነታው በራሱ ይናገራል። ላለሁ። ዛሬ መግለጫ የሰጡት ሶስት ተቃዋሚ ፓርቲዎች በሚያግባቧቸው ሁኔታዎች ላይ በጋራ መስራታቸውን እንደሚቀጥሉ ይፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።